እስር ቤት የሚገኘው ታዋቂው ኢትዮጵያዊ ጋዜጠኛ እስክንድር ነጋ ኦክስፋም ኖቪ እና ፔን ኢንተርናሽናል በተባሉ ሁለት ዓለም አቀፍ ድርጅቶች የ2018 ዓ ም ተሸላሚ ሆነዋል። ቬኔዙዌላዊቷ ጸሐፊና ጋዜጠኛ ሚላግሮስ ሶኮሮ ሽልማቱን ለመቀበል ነገ ሆላንድ ትገኛለች። ጋዜጠኛ እስክንድር ነጋ ግን እስር ቤት በመሆኑ በዕለቱ ለመገኘት አልቻልም ብለዋል። የኦክስፋም ኖቪ ዳይሬክተር ፋራህ ካሪሚ ጽዮን ግርማ ዳይሬክተሯን ስለ ሽልማቱ አነጋግራ ተከታዩን ዘግባለች። መስከረም ሶስት ቀን ሁለት ሺ አራት አመተ ምህረት ለእስር የተዳረገው ጋዜጠኛ እስክንድር ነጋ አስራ ስምንት አመት በእስር እንዲያሳልፍ የተፈረደበት ፍርደኛ ነው። እስካሁን ስድስት አመት በእስር አሳልፏል። መቀመጫውን ኔዘርላንድ ያደረገው ኦክስፋም ኖቪ ከፔን ኢንተርናሽናል ጋር በመተባበር ሁለት ጋዜጠኞችን የዘንድሮ አመት ተሸላሚ አድርጎ መርጧል። የድርጅቱ ዋና ዳይሬክተር ፋራ ካራሚ ድርጅታቸው በዓለም አቀፉ ኦክስፋም ስር የሚገኝ ከተቋቋመም ከስልሳ አመት በላይ የሆነው ትልቅ ዓለም አቀፍ ድርጅት እንደሆነ ይናገራሉ። በዘንድሮ ምርጫም ጋዜጠኛ እስክንድር ነጋ ከኢትዮጵያ፣ ሚላግሮስ ሶኮሮ ደግሞ ከቬንዞላ ተመርጠዋል ብለዋል። እስክንድር ነጋ ኢዝ ቨሪ ቨሪ ዌል ሬስፔክትድ ጆርናሊስት ሁ ሃቭ ቢን እስክንድር ነጋ ለረጅም ጊዜ ለመናገር ነፃነት የታገለ በጣም የተከበረ ጋዜጠኛ ነው። ይህ ሽልማት ለማህበረሰባቸው ፍትህ፣ ፍትሃዊ የኢኮኖሚ ተጠቃሚነት፣ ለአካባቢ ጥበቃና ለመሳሰሉ መብቶች በስራቸው ለታገሉና ጮክ ብለው ስለተናገሩ እስር የደረሰባቸውን ጋዜጠኞችና ጸሐፊዎችን ለማበረታታት የሚሰጥ ሽልማት ነው። ሽልማቱን በነገው ምሽት በሄግ የሽልማት ስነ ስርዓቱ እንደሚከናወን የገለጹት ዳይሬክተሯ ፋራህ ካሪም፣ ሌላኛዋ ተሸላሚ ተገኝታ ሽልማቷን ትቀበላለች ብለዋል። እንዳለመታደል ሆኖ እስክንድር እስር ቤት በመሆኑ ምክንያት ነገ ምሽት እዚህ ተገኝቶ ሽልማቱን መቀበል አይችልም። ዋናው የሽልማቱ ዓላማ በሙያው ለከፈለው ዋጋ እውቅና መስጠት ነው። ያም ሆኖ ጥቂት የገንዘብ ሽልማት አለው። ይህም በአስቸጋሪ ሁኔታ ውስጥ ለሚገኘው ለእርሱና ለቤተሰቡ ጥቂት እገዛ ያደርጋል የሚል ተስፋ አለን። የእውቅና ሽልማቱ 2500 ዩሮ ተጨምሮበት ለባለቤቱ ሰርካለም ፋሲል እንደሚላክ ጨምሮ ተናግረዋል። ከዚህ ሁሉ በላይ ግን አሳሳቢው ነገር ከእስር የመለቀቁ ጉዳይ ነው ብለዋል። uh, Ethiopian government released uh, um, some some prisoners ዛሬ ባገኘነው መረጃ የኢትዮጵያ መንግስት የተወሰኑ እስረኞቹን መፍታቱን ሰምተናል። በቀጣዩም እስክንድር ነጋንና ሌሎችን ሁሉንም ቀሪ እስረኞች መንግስት ይፈታል ብለን ተስፋ እናደርጋለን። እስክንድር ነጋ ባለፈው ዓመት መቀመጫውን ኦስትሪያ ቬና ባደረገው ዓለም አቀፍ ፕሬስ ኢንስቲትዩት የዓለም የፕሬስ ነጻነት ጀግና ተብሎ መሸለሙ ይታወሳል። በተጨማሪም የበርካታ ዓለም አቀፍ ድርጅቶች ሽልማቶችን ተቀብሏል። የፔን ኢንተርናሽናል ባርባራ ጎልድ ስሚስ የ2012 ተሸላሚም ነበር። በ2004 ዓ ም ደግሞ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል እስክንድር ነጋን የህሊና እስረኛ ብሎታል። የሁማን ራይትስ ዎች የ2005 የነጻ ንግግር ሽልማት አሸናፊም ነበር። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።